በኢትዮጵያ የፋሲካ በዓል የፊታችን ይሁድ በክርስትና እምነት ተከታዮች ዘንድ ይከበራል። የእምነቱ ተከታዮች የእንስሳት ተዋጽኦዎች ራሳቸውን የሚቆጥቡበት ጾም ማብቂያ ሲቃረብ ለአቀባበሉ ዝግጅት ማድረግ አለ። ከእነዚህም አንዱ ለበዓሉ የሚያስፈልጉ ምግቦች ሽመታ ነው። ለመሆኑ የበዓል ገበያ እንዴት ነው ስል ስኳር፣ ቡና፣ በቆሎ፣ ጤፍ፣ ዶሮ፣ በግና ሌሎች የምግብ ሸቀጦች ዋጋ ጠይቂያቸው የታዘቡትን ያጋሩናሉ። በአዲስ አበባ ቄራ አካባቢ እንደምትኖርና የኦርቶዶክስ ሃይማኖት ተከታይ መሆኗን የምትናገረው ራሂል ክፍሌ የጾም ፍቺ ስለሆነ ምግብ መስራት እንደምትጠበቅባት ትናገራለች። የሸቀጦች ዋጋ ቢጨምርም ነጋዴዎቹም ዋጋ የመቀነስ አዝማሚያ ባያሳዩም ሕዝቡ ለመሸመት ወዲያ ወዲህ እያልን እንደሆነ ራሂል ትናገራለች። በአካባቢዋ ስላለው የዶሮና የሽንኩርት ገበያ ስትናገርም ስነሳምሳ እስከ አራት ሽንኩርት ደግሞ አስራ አራትም አስራ አምስትም ነው። ላስቲክ ላይ ስምንት ብር ምናምን ነበረ። እንግዲህ አሁን ጨምሯል። እንግዲህ በአቅማችን ያው ግድ እየገዛን እናከብራለን። ግድ ነው፣ ጾም ነው፣ ዝም አትልም። ጾም ስገባ ሰላጣና ትማትም እንደሚወደድ ሁሉ የጾም መፍቻ በዓል በመጣ ቁጥር የምግብ ሸቀጦች ላይም እንደሚጨመር ራይል ትናገራለች። የአዲስ አበባ ነዋሪ መሆናቸውን የምናገሩት አቶ አበበ ብሰጥ የተባሉት ግለሰብ የዶሮና የበግ ዋጋ ከምነግርህ በላይ በመው ወደዱ ስጋን ማሽተት እንጂ መብላት የማይቻልበት ዘመን አይደለም፣ ስሉ ለዶቼ ቬሌ ተናግረዋል። መቼም ሁለት ወር ተጾሞ ሳይበሉ ከመቅረት ውድም ቢሆን ሰው እየገዛ እንደሆነም ይናገራሉ። ስለ ዶሮ፣ የበግና የበሬ ዋጋን በተመለከተ እንዲህ ይላሉ። እንደ ያለ በግ ዝቅ ያለ በግ ቢያንስ ከይን አይገባም እስከ ሁለት ሺህ ብር ደህና በከሆነ ግን እዚያ በላይ ነው። ዶሮ ያው ከአካባቢው አንጻር ጥሩ ዶሮ ምናምን ብለህ ያው እስከ ሦስት መቶ ሀምሳ ብር ይገዛል። ሽንኩርት ያው ኪሎ ወደ ሀያ አምስት ብር ምናምን ገብቷ ነው አሁን ላይ እንግዲህ ነገ ነገ ወዲያ ደግሞ ይጨምራም እየገምታለሁ። ደህና በሬ ከተባለ እስከ ሀያ ሺ ብር፣ ዝቅተኛ አስራ ሁለት ሺ ብር ምናምን ነው ያው ከአካባቢያችን አንጻር ማለት ነው። አሁን የሚከበረው የፋሲካ በዓል ለየት የሚያደርገው የመንግስት ሰራተኞች ደሞዝ ጭማሪ ከተደረገና ነጋዴዎች በምግብ ሸቀጦች ላይ ዋጋ ከጨመሩ በኋላ የሚከበር በዓል መሆኑ ነው ይላሉ አቶ አበበ። የአላባ ነዋሪ አቶ ሸምሱ ወልዴ በአካባቢያቸው የምግብ ሸቀጦች ዋጋ ምን እንደሚመስል ነግረውናል። እኛ ጋር ዋናው የበዓሉ ገበያ ዛሬ ነው፣ ሀሙስ ነው። የበግ እንትን ዋጋ በምናይበት ጊዜ ውድ ነው። ከሶስት ሺህ እስከ አራት ሺህ አምስት መቶ እንደዛ ነው። ድሮ ከሁለት መቶ እስከ ሶስት መቶ አምሳ እንደዛ ነው እየተሸጣ ያለ ይህ አንድ መቶ ሰማንያ ከዛም በላይ እንደሚሸጥ ነው እያየናለ ነው። እና ጤፍ ሺ ስምንት መቶ በቆሎ ሰባት መቶ መቶ ኪሎ ማለት ነው። የኦርቶዶክስ እምነት ተከታይ የሆነችው ራሄል በዓሉን እንዴት ለማሳለፍ እንዳቀደች ገልጻልናለች። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። ያው ሌሊቱን የማሳልፈው በቤተክርስቲያን ነው። አከፍላለሁ። አቅራቤ ቤተክርስቲያን አለ፣ በፋ ገብርኤል እዛ ነው የምናድረው ከቤተሰብ ጋር። ያው በነጋታው ዕለት ሁለት እሁድ ደግሞ ጎረቤት ትጠራለህ፣ አንተም ትጠራለህ፣ ትሄዳለህ። በማለቱም እንደዛ የፋሲካ በዓል ደግሞ የአውሮብና አርቡም ጾም ስለሌለው ረዘም ያለ ነው። በዓሉም ደስ የሚል በዓል ነው። በጣም ትልቅ በዓል ነው። በቃ ደስ በሚል ሁኔታ እንደ ሁሌ ነው የሚከበረው። ያው ዋጋው ጨመረ እያለን ብናማርም እግዚአብሔር ይመስገን በረከት አለ መሰለኝ። በዓሉ በማጣት ታሳልፈ ነው አናውቅም። ደስ ይላል። ጥሩ ነው በጣም። በዶቼ ቬሌ የፌስቡክ ደረገጽ ላይ የምግብ ሸቀጦች ዋጋ መናር በተመለከተ አስተያየታቸውን ያጋሩናሉ። አለሙ ደረበው የተሰኘው የፌስቡክ ስም ያላቸው ግለሰብ ተከታዩን ብለዋል። እኛስ ችግርም የለብንም ከዘይት በስተቀር ከስኳር ከበሬ ስጋ መወደድ፣ እኛማ ማ ምን ጎሎን፣ እረ ምን ቸግሮን፣ ምን ጠፍቶ ወተትና የወተት ተዋጽኦ ተረትተረቶ ኖ ቅቤ መብላት በአያቶቻችን ቀንተን፣ ክብረ በዓላትን መጡልን ሳይሆን መጣብን ስንልፈርተን፣ ለሽንኩርቱ ለበርበሬ ዋጋ ተሳቀን፣ እረ ምን ችግር አለብን። ሌላ መስፍን ጌታቸው የተባሉት ደግሞ ለስኳር ለዘይትና ለሌሎች ሸቀጦች ያው ሰልፈኛው ህዝባችን ትግስቱ እስክንጠፈጠፍ ተሰልፈዋል አገኘ ማጣም ሰልፍ የኑሮ መግለጫ ሆነዋል። ስነጋ ሰልፍ፣ ለታክሲ ሰልፍ፣ ለነዳጅ ሰልፍ፣ ለኤቲኤም ሰልፍ ስሉ አስተያየታቸውን አጋርቶናል።